መዝሙር አንድ መቶ ሀያ ሶስት በሰማይ የምትኖር ሆይ ዐይኖቼን ወደ አንተ አነሣሁ። እነሆ የባሪያዎች ዐይኖች ወደ ጌታቸው እጅ እንደሆኑ ሆኑ፣ የባሪያይቱም ዐይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪመረን ድረስ ዐይናችን ወደ አምላካችን ወደ እግዚአብሔር ነው። ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎችን ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች።